አዲሱ አቤት ሰሞኑን አካባቢያችን በኢትዮጵያውያን ልዩ ልዩ እንቅስቃሴዎች ደማቅ ገጽታ የሚላበስበት ሰዓት የደረሰ ይመስላል። ልክ ለሀላ ሎላ ዓመታዊውን የኢትዮጵያውያን ስፖርትና የባህል ድግስ ሳስታካው ልዩ ልዩ የሙዚቃና የመድረክ ዝግጅቶች በብዛት ይታያሉ። እናም በየዓመቱ ደግሞ ጊዜውን ጠብቀው ከኢትዮጵያ የሚመጡ የሙዚቃ ሰዎች ቁጥርም እያደገ እየጨመረ መጥቷል። በመግቢያችን ያስተዋወቅ ናቸው ና በቅርብ ቀናት ውስጥ ለመጀመሪያ ጊዜ ወዲህ ወደ ዩናይትድ ስቴትስ የሚመጡት ወጣቶቹ የሮክ ሙዚቃ አቀንቃኞች የጃኖ ሙዚቃ ባንድ አባላት በዓለም ዙሪያ የሚያደርጉትን የሙዚቃ ትዕይንት ከዚህ ከዋሽንግተን ዲሲ ነው የሚጀምሩት። የባንዱን መሪ ኪሩቤል ተስፋዬን ና የባንዱን መስራችና ዋና ስራ አስኪያጅ አዲስ ገሰሰን አሉላ አነጋግሯል። ና በደስቲ አሉላ ቀጥሉ። አመሰግናለሁ አዲሱ ከዚያ በፊት ግን አንድ ዜማ ብናስቀድምት

I'm not be able i i

ወደ ቃለ ምልልሳችን እንዘልቃለን። አመሰግናለሁ አዲሱና ኪሩቤል። አዲስ ከአንተ ልጀምር። እንዲህ ዓለም አቀፍ እውቅና ያላቸው መድረኮች ላይ የኢትዮጵያ ሙዚቃዎችን ሰፋ ላለ አድማጭ የማድረሱ ልማድህ የቆየ እንደሆነ ይታወቃል። ዘንድሮ ደግሞ ጃኖችን ወደ አሜሪካ ይዛቸው ልትመጣ ነዋል። እንዴት ተጠነሰሰ ይህ ጉዞ? እንደምታውቀው የማቀው የበርኩበት ብዙ አመት የሰራሁበት ብዙ አመት እድሜን ያጠፋሁበት አሜሪካን ሀገር ነው እና እነዚህንም ልጆች መጀመሪያ ሳዘጋጅ ዓላማችን ያው አሜሪካ በትልቁ ደረጃ መጥተን ኢትዮጵያን የኢትዮጵያን ባህል ለማስተዋወቅ ነው በትንሽ አዲስ በሆነ መልክ እና ይህንንም ለማድረግ ፕላን ስናደርግ ትንሽ ጊዜ ያስልፈናል። በጣም ደስ ብሎን እየተዘጋጀን ነው እና በቅርብ ቀን እንመጣለን ማለት ነው። እንደ ተረዳሁት በአውሮፓውያኑ የዘመን አቆጣጠር ሀምሌ አራት ቀን እዚህ ዋሽንግተን ዲሲ የመጀመሪያ ዝግጅታችሁ እንደሚኖር ነው የተነገረው። ሌሎች አካባቢዎችም ትዕይንቶች የሚኖራችሁ ከሆነ ዝርዝሩን እንመለከታለን። ክሪቤል በአንድ አዲሱ ቀደም ብሎ እንደ ገለጸው ወዲህ ወደ ዋሽንግተን እያቀና ነው። ምን አይነት ስሜት ነው ያደረባችሁ? ያንተንም የሙያ አጋሮችህንም ስሜት አጋራን እስኪ ወደ አሜሪካ መምጣት በሀሳብ ደረጃ እርስ ምን ይላል? ያው በጣም ደስ የሚል ስሜት ነው እያንዳንዳችን ጋር ያለው ሁሉም ጓግቷል። ከዛም በኩል ብዙ አስተያየቶች ሲመጡ ስለምንሰማ በተለያዩ ድረ ገጾች፣ በፌስቡክ እነዚህ ኢንፎርሜሽኖች ስላሉ እዛም አካባቢ ሙዚቃችንን የሚሰማ እና እኛም ማየት የሚፈልግ ሰው እንዳለ ስላወቅን በጣም ጓግተናል። ያም ብቻም ሳይሆን እንደዚሁ ደግሞ በትልቅ ደረጃ በትልቅ መድረክ በሌላው ዓለም ደግሞ ካለው ኢትዮጵያውያን ጋር ሙዚቃችን ምን አይነት ማምጣት ይችላል የሚለውን ነገር ለማየት በጣም ጓግተናል። አዲስም ይሄንን ቃል ከገባልን ብዙም አልቆየም እና ያው ይሄ የጃኖ ነገር ቶሎ ቶሎ ነገሮች እየሄዱ ነው ያለው እና በጣም ደስተኞች ነን። ነገን ለማየት ነው የምንጓጓው የምንቸኩለው ነገን ለማየት ነው። በጣም ጥሩ አነጋገር ነው። እዚህም እንዳልከው እንግዲህ በዋሽንግተን ዲሲም በተለያዩ የዩናይት ስቴትስ ግዛቶችም የሚኖሩ አድማጮቻችሁ በርቀት ስራዎቻችሁን የተመለከቱትን ጨምሮ በጉጉት እንደሚጠብቋችሁ መገመት ይቻላል። ጃኖይ ወጣቶች ባንድ ነው፣ ሮኬንድሮል ነው ሙዚቃው። ሙዚቃችሁን እዚህ ግድም እንሰማና አድማጮችን አስታውሰን ውይይታችን እንቀጥላለን የሙዚቃችሁ አካል መሆኑ ነው። ከጀርባ ለሁሉም ስልቱ ይጀምር። ጸባይና መልክን አብዝቶ የሰጠሽ አንቺ እኮ ድንቅ ነሽ፣ ከሰው የተለየሽ መናሽ አማረ ሞገስ የለበሰ ፈገግታሽ ፀሐይ ነው ሁሉን አዳረሰ ይላል ዲበኩሉ i know not I'm ቀደም ብለህ እንደገለጽክልን እዚህ ከዩናይትድ ስቴትስ በርከት ያሉ ዓመታት ከቆየ በኋላ በመጨረሻም የቴዲ አፍሮ ማናጀር ሆነ ለረጅም ዓመታት ስትመራ እንደነበር አስታውሳለሁ። ወደ ኢትዮጵያ ከተመለስክ በኋላ ከኪሩቤልና ከሙያ አጋሮቹ ጋር እነኝህን ወጣቶች እንዲህ ላለ በአንድ ስታዘጋጃቸው ምናልባትም ከዚህ ስትሄድ ከነበረ ውጥን ጋር ይዛመድ ከሆነ ትነግረናለህ። በሙዚቃ አዋቂነትም እንዲሁም ደግሞ በቅርብም የልጆቹን ስራዎች እንደሚከታተል ሰው፣ ሙዚቃ እንደሚያጣጥም ሰው አሁን ያሉበትን ደረጃ እንዴት ትገመግመዋለህ? መጀመሪያ አገሬ ኢትዮጵያ መጥቼ እንደዚህ ያሉ ጎበዝ ኢትዮጵያውያኖች አግኝቼ አብሬ በልቼ ጠጥቼ አብረን ሙዚቃ ሰርተን ውጭ ሄደን ስራ እንሰራለን ብለን ያለምነውን ህልም ላበቃን አምላክ ምስጋናዬን አቀርባለሁ። ከዛ በተረፈ ግን የእነዚህ ልጆች ሞራል፣ ዲስፕሊን ከብዙ ሙዚቀኞች ጋር ሰርቻለሁ። እንደምታውቀው ከማርሌ ቤተሰቦች ጋር ለብዙ አመት ሰርቻለሁ። ከሌሎች ሌሎች ሙዚቀኞች ጋር ብዙ ብዙ አመት የሰራው ሰው ነኝ። ነገር ግን ህልሜ የነበረው አንድ ቀን ኢትዮጵያ እጄ ፒውርሊ ኢትዮጵያዊ የሆነ ባንድ አቋቁሜ ይዣቸው ለአለም መድረክ አበቃቸዋለሁ ብዬ አስብ ነበረ። ለዛ ሀሳቤ ደግሞ በቅርብ ጊዜ እንዲሆን ያደረጉልኝ እነዚህ ልጆች ናቸው። በጣም ታለንትድ ናቸው። በጣም ዲስፕሊንድ ናቸው። በጣም ኃይለኛ ሰራተኞች ናቸው። አንድ ነገር እናድርግ ስል ማለት ብቻ ነው እንጂ እንዴት ሆኖ እንዴት እናድርግ የሚባል ነገር የለም እና በጣም ደስ የሚል ስሜት ነው ያለኝ ህልሜ እየተሟላ ነው ብዬ ነው የማስበው። የኢትዮጵያም ሕዝብ በጣም በጣም እየደገፈን ነው ኢትዮጵያ ውስጥ ያለው ሚዲያም በጣም እየደገፈን ነው። እንዲያውም በቅርቡ ሰምተህ ሊሆን ይችላል። ሲኤንኤን አዲስ አበባ መጥቶ በደንብ አድርጎ የምንሰራቸውን ስራዎች ሪሄርሳል ቤታችን ድረስ መጥተው ቀጥተው ለአለም ህዝብ አሳይተውታል እና በጣም ደስ የሚል ፖዚሽን ላይ ነው ያለ ነው በጠቅላላ ጥሩ ግምገማ ነው የሰጠው። አዲስ ምንም እንኳን መስራችነቱ ለእናንተ ቅርብ በመሆኑ ጠንከር ያለውን ስሜት እንደሚያመጣ ብጠብቅም ሰፋ ያለ ሙዚቃ ልምዱን ከግምት አስገብቼ ጥሩ ግምገማ ነው የሰጠው። እናንተ ደግሞ የምትከራከሩባቸው ለማሻሻል በግድፈት የምታዩቸውን ነገሮች ከጀርባ አስቀምጠን ነው እና ኪሩቤል በውጭ ለምታደርጉት መድረክ ተዘጋጅተናል ትላለህ። በአገር ውስጥ እንቅስቃሴዎቻችሁ ስራዎቻችሁን በተለያየ መድረክ ስታሳዩም ሆነ በሲዲ ተቀርጾ ብዙዎች እጅ የቀረበው ስራችሁ ተቀባይነትን ዳሰጣችሁ ተመልክተናል። ለዚህ መድረክ ግን ተዘጋጅተናል ትላለህ። አው በጣም ብዙ እንደሚጠበቅብን ግምቶ አለ። ምክንያቱም አዲስ አበባ ውስጥ ወይም በተለያየ የኢትዮጵያ ክልሎች ውስጥ በሰራ ነው ስራ ብዙ ተወርቷል። በተለያየ ዓለም በቃ እነዚህ ልጆች የሆነ ንቅናቄ እየፈጠሩ ነው በሙዚቃው የሚል ወሬ አለና የምንፈራው ይሄ ሰው የሚጠብቅብን ነገር እኛ ካለን ጋር ምናልባት እንዳይበዛ ወይም ሳይመጣጠን እንዳይቀር በሚል ፍራቻ በፊት ከምንሰራው በጣም የበለጠ ተዘጋጅተን ነው አሁን ያለ ነው። እንደገናም ባሉን ቀሪ ቀናቶች በደንብ እየተዘጋጀን ነው ያለ ነው እና ምንም ጥርጥር የለኝም። ለምንሄድበት መድረክና ለምንጫወትበት ቦታ ብቁ የሆነ ወይም ከዛም የተሻለ ነገር ይዘ እንደምንቀርብ እርግጠኛ ነኝ። እንግዲህ እንደደረሳችሁ ትኩሱን ቅምሻውን እናገኝና ለአድማጮች እናደርሳለን። ኪሩቤል በአዲስ ተደጋግሞ ስለ እናንተ ጥረትና ችሎታ ሲገልጽ አንድ ነገር ጎላ ብሎ ይሰማል። ዲሲፕሊን ወይም ስነ ስርአት። ሙዚቃም ሆነ ሌሎች የጥበብ ስራዎች ከችሎታ እኩል ለሙያው ስራው፣ ለሚጠይቀው ስርአትና ደንብ፣ ጊዜ፣ ጉልበት ተገዥነትን ትልቅ ስፍራ ይጠይቃልና ከዛ አንጻር አንተም ሌሎች የሙያ አጋሮችህም ከእውቅና ጋር የሚመጣ መስመር የሚያስትም ነገር ወጣቶች ናችሁ አብረው መፈተንም አለና በሱስ በኩል በእርግጥ ምን ያህል እንዘልቃለን? ምን ያህል የመንፈስ ብርታትና ጥንካሬ አለን ትላለን ስትገመግመው ራስንም ሆነ ሌሎች የባንዱን አባላት። እንግዲህ ይሄ ነገር ያው ወደፊት የሚመጣውን ነገር የሚያውቀው እግዜር ነው። ግን አሁንም እነዚህን ነገሮች አዲስ ደጋግሞ የሚናገረው ያለ ምክንያት አይደለም። አዲስ ጋርም ከመገናኘታችን በፊት በጣም ዲሲፕሊንድ የሆንን ወይም ደግሞ ለሙዚቃው በጣም ጊዜ ሰጥተን የምናጠና ሰዎች ነበርም ብትለኝ አይመስለኝም። ሁላችንም ከተለያየ ቦታ የመጣን ወጣቶች ነን። የሚያመሳስለን ነገር ያው ኢትዮጵያዊ ያው በጨዋ ሥነ ምግባር ያደገ ከመሆናችን በስተቀር ሌላው ይሄ ከሙዚቃው ጋር ያለው ወይም ይሄ ፕሮፌሽናል የምትለውን አይነት ደረጃ ያለን አይደለንም። ግን አዲስ ይህንን ግሩፕ ከሰበሰበ በኋላ ወጥ የሆነ በሙዚቃው ላይም ራሱን የቻለ የአጠናን ስነስርዓት እንዲኖረን እሱም ብቻም ሳይሆን በኑሮ ራሱ ራስን እንዴት አድርገህ አብቃቅተህ ኑሮህን በገንዘብም ሆነ በሌላውም ነገር በሁሉም ነገር አንድ ሰው ራሱን እንዴት አድርጎ መቻል እንዳለበት፣ ከዛ በተረፈ ደግሞ እኛ ያላየናቸው እሱ በጣም ብዙ ያያቸው ነገሮች አሉ። በዚህ በሙዚቃ ሕይወት ውስጥም ቅድም አንተ ካነሳው ከታዋቂነት ገንዘብ ከማግኘት ከነዚህ ከነዚህ ጋር በተያያዘ ሊመጡ ይችላሉ ብሎ የሚፈራቸውን ነገሮች እነሱን ያው ይነግረናል። ያ ነገር ያው ራስን ነው የሚያጠፋ ዞሮ ዞሮም እና እነዚህን ነገሮች ቀድመን የማወቅ እድሉን አግኝተናል ከአዲስ ጋር በመስራታችን እና ከጊዜ ወደ ጊዜ እያሻሻልን መጥተን አሁን የሚገባውን አይነት ስነ ስርዓት አለን ብዬ አምናለሁ። ስለ ጓደኞቼም እንደዚሁ በሙሉ እምነት ልነግረህ እችላለሁ። መልካም እለቱ። በአሜሪካ ታሪክ ውስጥ ልዩ ስፍራ ያለው የሚታይበትም ቲያትር ቤት ሀዋርድ ዩኒቨርሲቲ አቅራቢያ ያለ የጥቁር አሜሪካውያንን ታሪክ ለማስታወስ በዛ ስም የተሰየመ አዲስ ቲያትር ቤት ነው። ታሪካዊ ግጥምጥሞች እንደሆነ አውስታል አዲስ ሌላ ታሪካዊ ግጥምጥሞች፣ ምናልባትም ታሪካዊነቱን ያጎላ የሚችለው ሮክን ሮል ሙዚቃ ወደ ተወለደበት ሀገር ነው በአማርኛ ኢትዮጵያዊ ቀለም አላብሳችሁ ይዛችሁ የምትመለሱት እንደደረሳችሁ እናገኛችኋለን። ክሩቤል ተስፋዬ፣ ጃኖ ባንድ መሪ፣ አዲስ ገሰሰ፣ መስራችና ስራ አስኪያጅ፣ ሁለታችሁንም ለጊዜያቸው አመሰግናለሁ። እግዜር ይስጥልኝ። አብሮ ይስጥልኛም። በጣም እናመሰግናለን። She said to and call my